ቴዎድሮስ በስዊድን ስቶክሆልም መዲና ላይ አንድ ተሽከርካሪ በገበያ በርካታ እግረኞች ባሉበት አሽከርክሮ አደጋ ማድረሱና ተኩስ ልውውጥ ሁሉ እንደነበረ እየተዘገበ ነው። ምንድን ነው የሆነው? አዎ እንግዲህ በጠቅላላ ስዊድን፣ እንዲሁም ጠቅላላ የተቀረውን ዓለም የሚያስደነግጥ ክስተት ነው የተከሰተው። ምንድን ነው የሆነው? እስካሁን ያለኝ መረጃ የሆነ የጭነት መኪና የቢራ የሚያመላለሱበት ትንሽ የጭነት መኪና ነው እና አንድ ሬስቶራንት ላይ ዕቃ እያራገፉ ያለ ነው። ከዛ ያንን መኪና ሰርቀው ቀጥታ ወደዚህ አደጋው ደረሰበት አካባቢ በመውሰድ ብዙ ሰዎችን ለማጥፋት ነበር ሙከራ የተደረገው። እስካሁን ድረስ እንደሚነገረው እርግጠኛ የሆነ መረጃው የሚለው ምንድን ነው ከፖሊሶች የተገኘ ሁለት ሰዎች እንደ ሞቱ እስካሁን ድረስ ነው። ግን እዛ አካባቢ ያሉ ሪፖርተሮች ደግሞ እስከ አምስት ስድስት የሚደርሱ ሟቾች እንደሚገኙባቸው ነው የሚዘግቡት እና ብዙም ቁስለኞች እንዳሉ ይነገራል። በተጨማሪም ከፖሊሶቹ የተገኘው መረጃ እስካሁን እንደሚያመለክተው ይሄኛው ሽብር ጥቃት እንደሆነ ነው እና እስካሁን ድረስ እንግዲህ እነኚህ ናቸው መረጃዎቹ የተገኙት። የስዊድን ጠቅላይ ሚኒስትር መግለጫ ሰጥተው ነበር። እሳቸውም ይሄንኑ የሽብር ጥቃት የሚኮንን ንግግር ነው ያሰሙት። እንግዲህ እየቆየን እንከታተለዋለን። እስካሁን ያለው ዜና ይህን ይመስላል። እንግዲህ ስቶክሆልም ብዙ ገበያተኞች ወይም ብዙ መንገደኞች ባሉበት ነው። እዚህ አካባቢ መኪና ወይም ተሽከርካሪ አይፈቀድም። አሁን ደግሞ እንደነገርከኝ መኪናው ባለቤቶች ሌሎች ናቸው ሰርቀው ነው እና በአጠቃላይ አውሮፓ ውስጥ እንዲህ አይነት ጥቃት እየተደጋገመ ነው እና በዚህ ላይ አስተያየቶችን አልሰማህም። እንደነገርኩሽ ነው እስካሁን ይሄ ትኩስ ዜና ስለ ነ መረጃዎቹ እየዘገዩ ነው የሚመጡት። ያሉት ግን እንዳልሹ እዚህ ጋር ጠቀሙ ማድረግ የምፈልገው ነገር ይሄ አሁን አደጋ የደረሰበት አካባቢ በጣም ብዙ ገበያተኞች የሚገኙበት እና መሀል የስቶክሆልም ከተማ ላይ የሚገኝ ቦታ ነው። እዛ አካባቢ ትልቅ የመገበያ አዳራሽ ኦሌንስ የሚባል አለ። መጨረሻ ላይም ይኸው የጭነት መኪና የዚሁ የኦሌንስ መግቢያ ጋር ተላትሞ ነው የቆመው። እንደሚታወሰውም ከዚህ በፊት ዛሬ የደረሰበት አደጋ አካባቢ ላይ ከአንድ ከስድስት ዓመት በፊት አንድ የሽብር ጥቃት ሊደረግ ተሞክሮ ግን ምንም አደጋ ሳያደርስ እንደቆየ እናስታውሳለን። እዚህ አደጋ ከደረሰበት አካባቢ ትንሽ ወጣ ብሎ ፍሪደምስ ፕላን በሚባል አካባቢ ላይም የተኩስ ልውውጥ እንደተሰማ ተዘግቧል። በምን አይነት ሁኔታ ከዚህኛው የደረሰበት የሽብር ጥቃት ጋ የተያያዘ ነገር አለው የሚሉ ጥያቄዎች ግን እስካሁን ምንም መልስ አላገኘንም። እንግዲህ እንዳልከው ይሄ ጥቃት ከተፈጸመ ወደ ሰላሳ ደቂቃ ሊሆን ነው። ተከታትለህ ትዝግብልናለህ። በጣም አመሰግናለሁ። ቴዎድሮስ ምህረቱ ከስቶክሆልም ስዊድን። አመሰግናለሁ።